ህወሀትን የመሳሰሉ ፓርቲዎች ዳግም ወደ ስልጣን ለመመለስ እንደ ኦነግ ካሉ ድርጅቶች ጋር አዲስ የፖለቲካ ግንባር እየፈጠሩና መሰል ድርጅቶችን እያሰባሰቡ ነው ሲሉ የኢዴፓ ብሔራዊ ምክር ቤት አባል አባልና የፓርቲው የቀድሞ ሊቀመንበር አቶ ልደቱ አያሌው ተናግረዋል። የስብስቡ አባላት የ27 ዓመቱ ስርዓት የነበረበትን ጉድለት ከማሟላት ይልቅ ሌላ አዲስ ችግር የመፍጠር ፍላጎት ይዘው እየመጡ ነው ብለዋል። አካሄዱም ኢትዮጵያ ወደ ነበረችበት ብቻ ሳይሆን ከዚያ ወደ ባሰ ስርዓት እንድትሸጋገር ያደርጋል ሲሉም ተችተዋል። ህወሓትና ሌሎች የፖለቲካ ፓርቲዎች የተሳተፉበት በህገ መንግስቱና በፌዴራል ስርዓቱ ላይ ያተኮረ ውይይት ከትናንት ጀምሮ በመቀሌ ተካሂዷል። እስክንድር ፍሬው ተከታዩን ዘገባ ልኳል። የትግራይ ብሔራዊ ክልላዊ መንግስት ያዘጋጀው የሁለት ቀናት መድረክ ፓርቲዎች በአቋም ተለይተው የተጋበዙበት ነው። በህገ መንግስቱና በፌዴራል ስርዓቱ የሚያምኑ የፌዴራሊስት ኃይሎች ለመቀሌው መድረክ መጋበዛቸውን ነው አዘጋጆቹ ያስታወቁት። አንዳንድ የተቃዋሚ ፓርቲዎችና አመራሮች ግን የመቀሌው መድረክ እንድምታ ከሚታየው የተለየ ከሚገመተው የሰፋ መሆኑን እየተናገሩ ነው። በአቶ አዳነ ታደሰ የሚመራው ኢዴፓ ከእነዚህ ፓርቲዎች አንዱ ነው። ፓርቲው ሰሞኑን በሰጠው መግለጫ ህወሓትንና ኦነግን የመሳሰሉ ድርጅቶች ሌሎችንም በማሰባሰብ አዲስ ግንባር ለመፍጠር እየሰሩ ነው ብለዋል። እነዚህ ኃይሎች ራሳቸውን የፌዴራሊስት ኃይሎች ብለው መጥራታቸውም እውነታውን እንደማያንጸባርቅ ጠቁሟል። ኢህአዴግ ራሱ እንኳን በግምገማ ያመነውን የኢትዮጵያዊ ማንነት መደብዘዝ ችላ ያሉ ብሔርተኝነትም ይበልጥ እንዲጎላ የሚሰሩ ናቸው ነው ያለው። በመቀለ የተሰባሰቡት አይነት ኃይሎች የፌዴራል ኃይሎች ሳይሆኑ የኮንፌዴሬሽን ኃይሎች ናቸው ያሉት በጋዜጣዊ መግለጫው ላይ የተናገሩት የኢዴፓ ብሔራዊ ምክር ቤት አባልና የቀድሞ ሊቀመንበር አቶ ልደቱ አያሌው ናቸው። አሁን የኮንፌዴሬሽን ኃይሎች የምንላቸው ኃይሎች ግን ምንድን ነው እያደረጉ አይደለም ቀርቶ አሁን ያለውን ህገ መንግስትና የፌዴራል አደረጃጀት ማሻሻል የበለጠ መብት ያስፈልገናል እያንዳንዱ ብሔር ከስቴት ያነሰ መብት አያረካውም። አቶ መድህን ያቀረበውን ጥናት ጊዮን ሆቴል ሰምታችኋል። እያንዳንዱ ብሔር ከመንግስት ያነሰ መብት አያረካው መንግስት ነህ ካላልነው በንጭንጭ ውስጥ ነው የሚኖረው ነው ያለ። ብዙ የፖለቲካ ኃይሎች የዚህ አይነት አመለካከት ሲያራምዱ ምር እያየ ስለዚህ፣ ይሄ የኮንፌዴሬሽን ኃይል አዲስ ብሎክ ፈጥሮ ምርጫን አሸንፎ እንደገና መንግስት የመሆን ስልት ውስጥ እንደገባ እያየ ነው። ይህን ዝም ብለን ልናየው አንችልም። መብታቸው ነው። ግን ጠንካራ የሆነ የፖለቲካ ትግል አካሂዶ ይህ ኃይል ተመልሶ ወደ ስልጣን እንዳይመጣ ማድረግ ያስፈልጋል ብለን እናምናለን። ስለዚህ እንደ አንድ የፖለቲካ ድርጅት ይህን መተንተን፣ ለህዝብ ማሳወቅ ኃላፊነት አለብን። የእነዚህ የኮንፌዴሬሽን ኃይሎች መሰባሰብ እና አንድ ግንባር ለመፍጠር መስራትም ለአገሪቱ ህልውናና የለውጥ ሂደት ስጋት ነው ሲሉ ነው አቶ ልደቱ ያብራሩት። ትልቅ ስጋት ፈጥረውብን ነው ትልቅ ስጋት የ27 ዓመቱ ስርዓት የነበረበትን ጉድለት ከማሟላት ይልቅ ሌላ አዳዲስ ችግር የመፍጠር ፍላጎት ይዘው እየመጡ እንደሆነ እያየን ይሄ በዋናነት የለውጥ ሂደቱን መክሸፍ ነው የሚያስከትለው። ኢትዮጵያ ወደ ነበረችበት ብቻ ሳይሆን ከዛ ወደ ባሰ ስርዓት እንድትሸጋግር የሚያደርግ ስለዚህ በዛ መልኩ ነው የምናየው። ኢዴፓ የፌዴራል አደረጃጀትን እንደሚደግፍ የገለጹት አቶ ልደቱ አሁን እየተሰባሰቡ ያሉት ኃይሎች አቋም ግን ግልጽና የተለየ መሆኑን ያብራሩት። የፌዴራል ኃይል እውነተኛ የፌዴራል ኃይሎች እኛ ነን። ይሄ ግልጽ መሆን አለበት። አሁን አስተላለፍ እየተፈጠረ ነው። እያያችሁ ነው። አሁን ህወሀት ከኢህአዴግ የመነጠል አዝማሚያ እያሳየ ነው። ከህወሓት ጋር የተለያዩ ድርጅቶች ተመሳሳይ አቋም ያላቸው የኮንፌዴሬሽን አቋም ያላቸው በተለያዩ አውደ ጥናቶች፣ የውይይት መድረኮች ለኢትዮጵያ የሚያስፈልጋት ኮንፌዴሬሽን ነው፣ አሁን ያለው ፌዴራሊዝም በቂ አይደለም የሚል አቋም እያራመዱ እነዚህ የኮንፌዴሬሽን ኃይሎች የተሰባሰቡ መሰባሰብ መብታቸው ነው። ግን ካለፈው የ27 ዓመት ትምህርት ያልቀሰመ መሰባሰብ ለሀገር የሚጠቅም አለ በ27 ዓመቱ የኢህአዴግ ሂደት የጎደለው የኢትዮጵያ አንድነት ጉዳይ ነው፣ የዜጎች መብት ጉዳይ ነው። ስለዚህ ህገ መንግስቱ በዚህ ረገድ ያለውን ክፍተት እንዴት አድርገን እናሟላው መሆን ሲገባው ጥያቄው የለም። ከዚህም በላይ መብት ያስፈልገን እየተባለ አዲስ ጎራ መፍጠር ሂደት ውስጥ እየተገባ ነው። ለዚህ ነው ኢትዮጵያ ያሉና እጅግ አደገኛ ሁኔታ ውስጥ እየገባ ነው ምንል። አሁን በአገሪቱ እየታየ ያለው ችግርም የለውጥ ኃይሎ የፈጠረው ሳይሆን ያለፉት 27 ዓመታት ድምር ውጤት ነው ብለዋል አቶ ልደቱ። ልዩነቱ ምንድን ነው? ኢህአዴግ የኮንፌዴሬሽን ህገ መንግስት ሰጠንና በተግባር ግን አህዳዊ መንግስት ሰረጋ በፓርቲ ሴንትራሊዝም መፍለጥ መቁረጥ የሚችል አምባገነናዊ መንግስት ነው። ያን መብት ተጠቅሞ ማንም ምንም ሊያደርግ በማይችል ደረጃ አፍኖ የአህዳዊ መንግስት ስርዓት ዘረግ እኛ ስንል የነበረው ምንድን ነው? እንደዚህ አይነት አምባገነናዊ መንግስት ሲወገድ፣ የፓርቲ ሴንትራሊዝም ሲወገድ፣ ይሄ ህገ መንግስት በሀገሪቱ ላይ የሚያመጣው ጣጣ ያኔ ነው ጎልቶ የሚወጣው ስንል ነበረ። እየሆነ ያለው ይሄ ነው። አቶ ልደቱ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስም የኮንፌዴሬሽን ኃይሎች ባሏቸው ህወሓትንና ኦነግን በመሳሰሉ ፓርቲዎችና እርሳቸው በሚወክሉት አመለካከት መካከል አለ ያሉትን ልዩነት እንደሚከተለው ገልጸዋል። እንግዲህ እስክንድር ታስታውስ እንደሆነ የዛሬ ዓመት ገደማ ይሄ ለውጥ እንደመጣ የጨሰው አቧራ ሲሰክን ሁሉም ወደ የጎራው ይመለሳል ብዬ ነበር። አሁን ሁሉም ወደ የጎራው ይሄደ ነው። ስለዚህ የድሮ ሳይሆን አሁን አዲስ የሆነ ጎራ ፈጠራ ውስጥ እየተገባ ነው። ስለዚህ በአንድ በኩል ገዥው ፓርቲ ውስጥ ያሉ ኃይሎች በውስጣቸው ቅራኔና መራራቅ ተፈጥሯል። ስለዚህ አብረው መቀጠል የማይችሉበት እድል እየተፈጠረ እንደሆነ ገብቷቸዋል። ስለዚህ መለያየቱ የማይቀር ከሆነ ከማን ጋር ነው አዲስ ወዳጅነት የምንፈጥረው የሚለውን ነገር እያዩ ለምሳሌ ህወሀትን ብንወስድ ከኢህአዴግ ጋር አብሮ የመቀጠል ሳይሆን አዲስ የኮንፌዴሬሽን ጎራ ፈጥሮ ወደ ስልጣን እንደገና የመምጣት ፍላጎት እያሳየ ነው። በዚህ ረገድ አብዛኛዎቹ የኦሮሚያ ድርጅቶች ተባባሪ የሆኑ ይመስላሉ ከሱ ጋር ምናልባትም ደግሞ ደቡብ አካባቢ አንዳንድ ተባባሪዎችን የማፈላለግም ስራ እየተሰራ ይመስላል። ስለዚህ አንድ ሂሳቡ ተሰርቶ ከሀምሳ በመቶ በላይ መቀመጫ ለማሸነፍ የሚያስችል ግንኙነት የመፍጠር ሁኔታ እየታየ ነው። ስለዚህ አንድ የኮንፌዴሬሽን ሀይል ነው ብለን ልንወስደው እንችላለን። በእኛ እምነት አሁን እኛ እየጠየቅን ያለ ነው። ይሄ የኮንፌዴሬሽን ህገ መንግስት እውነተኛ የሆነ የፌዴራል ህገ መንግስት ሆኖ መሻሻል አለበት ብለን ነው እየጠየቀን ያለ ነው። እነሱ ግን እያሉ ያሉት አሁን ያለው የፌዴራል አደረጃጀትም አይመጥነንም፣ ከዚህ በላይ ነጻነት ሊሰጠን ይገባል የሚል የኮንፌዴሬሽን እና የመበተን አስተሳሰብ ነው እያያዙ ያሉት። የኢዴፓ ብሔራዊ ምክር ቤት ባወጣው መግለጫ እንደዚሁም የዚሁ ምክር ቤት አባል የሆኑት የቀድሞው ሊቀመንበር አቶ ልደቱ አያሌው በሰጡት አስተያየት ላይ የኦነግንና የሌሎች ፓርቲዎችን ምላሽ ለማካተት ያደረግኩት ጥረት ለጊዜው አልተሳካም እንደተሳካ መለስበታለሁ። የትግራይ ክልል ምክትል ርዕሰ መስተዳደር እና የክልሉ ገዢ ፓርቲ ህዋት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ግን በመቀሌ በተዘጋጀውና ማምሻውን በተጠናቀቀው መድረክ ዙሪያ መግለጫ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።